ባለፈው ቅዳሜ ያረፉት የተባበሩት መንግስታት ድርጅት የቀድሞ ዋና ጸሐፊ ኮፊ አናን ሰሞኑን እየታሰቡ ናቸው። ሚስተር አናን ዘወትር ለመማር ዝግጁ የነበሩ እና ኃላፊነትን በማከፋፈል በቡድን ስራ ውጤታማነትም የሚያምኑ ሰው ነበሩ ሲሉ አብረዋቸው የሰሩት የቀድሞ የኢትዮጵያ ዲፕሎማት አምባሳደር ተስፋዬ ታደሰ ለቪኦኤ ገልጸዋል። አዲሱ አበበ ነው አምባሳደር ተስፋዬን ያነጋገራቸው። መልካም አምባሳደር፣ በቅድሚያ አመሰግናለሁ። የተባበሩት መንግስታት ድርጅት ዋና ጸሐፊ የነበሩት ኮፊ አናን ባለፈው ሳምንት ከዚህ ዓለም በሞት እንደተለዩ ያው እኛም ዜናም ሰርተናል፣ ታሪካቸውንም ጥቂት ለማውሳት ሞክረናል። የበለጠ ደግሞ እርሶን ዛሬ ማናገር የፈለግነው የፈለግ ነው አብረው እንደሰሩ ስለተነገረን እንደውም ምን ያህል ነው ቅርበታችሁ በምን ደረጃ ነው ትውውቃችሁ የሚለውን ጥያቄ ቢመልሱልኝ ውይይታችን ለመጀመር ይረዳልና እንዴት ነበር ግንኙነታችሁ አምባሳደር ከቀድሞ የተባበሩት መንግስታት ዋና ጸሀፊ ኮፊ አናን ጋር እንግዲህ ከሚስተር ኮፊ አናን ጋር ትውቃችን የጀመረው እኔ በተባበሩት መንግስታት ድርጅት የኢትዮጵያ ቋሚ መልዕክተኛና አምባሳደር በነበርኩበት ጊዜ እሳቸው ደግሞ የድርጅቱ ዋና ፐርሰኔል ኃላፊ የሆነው ይሰሩ ነበርና፣ ከዚያ በተለያዩ ሁኔታዎች ዜጎቻችንንም ሁኔታን በሚመለከት የአፍሪካንም ጉዳይ እንዲሁ በተለያየ መንገድ መተዋወቅ ጀመርን እና ያንን እየገነባን ጥሩ ግንኙነት መስርተን በኋላም እኔ የኢትዮጵያን ኤምባሲ ለትኬ እሳቸው ደግሞ በተለያየ ደረጃ በእርከኑ ወደ ላይ እየወጡ ከፐርሶኔልና አስተዳደር ወደ ሰላም ጥበቃ መስክ ሲገቡ አልፎም በኋላ በዋና ጸሐፊነት ሲመረጡ ግንኙነታችን ቀጠለ። ምክንያቱም እኔም እዛው ቆይቼ በተባበሩት መንግስታት የሴክሬታሪያት ወይም ዋናው መስሪያ ቤት በኩል አንዳንድ ስራዎችን መስራት ጀመርኩኝ እና ስራችን የሚያገናኘን ስለነበረ የጀመርኩትም መጀመሪያ በፖለቲካ ኤሪያ ከዛ በኋላ ደግሞ በሰላም ጥበቃ በይበት ና ጊዜ ላጠፋው ትዛ ስለነበረ አብረን መስራት ጀመርን። እንግዲህ ኮፊያናን በተለይ ዋና ጸሀፊ በነበሩበት ጊዜ የሚያውቋቸው ከዛም በፊት የእርሳቸውን ስራ የሚያውቁ ሰዎች አረፉ በኋላ ብዙ ምስክርነት ሰጥተውላቸዋል። የሰላም አምባሳደር፣ በተለይ ለሰው ልጆች ሰብአዊ መብት መከበር ጥብቅና የቆሙ የተለይ አሁኑም ዋና ፀሐፊ ቀላል ያልሆነ ምስክርነት ሰጥተዋቸዋል። እና እርስዎ ኮፊ አናንን እንዴት ይገልጧቸዋል? አምባሳደር ኮፊ አናን በእውነቱ ባህሪያቸው ለመግለጽ ያህል በጣም ያው የታወቁ የጋና ዜጋ ናቸው። ግን ዋናው ምጥን በጣም በሳል የሆኑ ሰው በትምህርት ብቻ ሳይሆኑ በልምዳቸውም በራሳቸው በባህሪያቸውም ሁልጊዜ ለመማር፣ ሁልጊዜ አዲስ ነገር ለመጀመር እና አዲስ ነገር ለማስታወቅ የሚሞክሩ ናቸው። በአሰራራቸው እና በአመራራቸው ደግሞ የጋራ እና የቡድን ስራን የሚመርጡ ኃላፊነትን በማከፋፈል ሌላውም እንዲያውቅ እንዲሻሻል እንዲያድግ እድል የሚከፍቱ ትሁት፣ ለስላሳ ግን ወሳኝ አንድ በተረቱ ሰው ናቸው እና በመስራትና በማሰራት በማስተባበር የሚያምኑ እዚህም የተወጣላቸው ጥሩ አፍሪካዊ ብቻ ሳይሆኑ የዓለም ልጅ፣ የዓለም ሰው፣ የዓለም ዲፕሎማት፣ የዓለም ሰ የሰላም መሪ ናቸው ማለት ይቻላል በእውነቱ እንደው በተባበሩት መንግስታት የፖለቲካ ጉዳዮች ምክትል ዋና ፀሐፊ የሆኑት ጄምስ ዮና ስለሳቸው የመብት ጉዳይ ሲገልጡ ድህነትና ጭቆና የሚለያዩ አይደሉም፣ ሁለቱም ያለበት አገር ነፃ አገር ነው ማለት አይቻልም። እንደው በይፋ ነጻ አገር ነው የከሊ ሀገር ነጻ ነው ቢባልም በዛ አገር ድህነት ጭቆና ካለ ነጻነት የለም። እንዲህ አይነት ነገር ይጠቀስላቸዋል። እስከዚያ አንጻር ሲርሶት እዚህ የሚሉት ነገር አለ እንዴ? በጣም እንጂ። እሳቸው ሁልጊዜ ሰላም እና የሰላም ጥበቃ መከላከሉም ሆነ በኋላ ውስጥ የነፈለጉን ሲናገሩ ሁሉ ጊዜ በአሰራራቸው ሩት ኮዝ የሚሉትን ነገር ያነሳሉ። ሰላም ለምን ተፈረሰ? ሰላም ለምን ጠጣ? ስለዚህ ለምን የኛ ርገ የእኛ እርዳታና የኛ አልቃገብነት ተፈለገ ወደሚለው ነው የሚያበሩት። ይህንን በአንድ ወቅት አብረንም ሆነን የአፍሪካ ሪፖርት የሚል በአስራ ዘጠኝ መቶ ዘጠና ስምንት እንደ አውሮፓ አቆጣጠር ያወጡት ሪፖርት ነበር። እንደማስታውሰው ኢኮኖሚ ኮንፍሊክት ኢን አፍሪካ ኤንድ ሀው የኢንተርናሽናል ኮሚኒቲ ማይት ሰፖርት ኢትስ ፓስ ቱ ዴቨሎፕመንት ኤንድ ዲዩረብል ፒስ የሚል እና በዛም ይህንኑ ነገር ነው አስታምረው ሁል ሁልጊዜ የሚናገሩት። እና ዴቨሎፕመንት፣ እድገት፣ ሰላም እና ዴሞክራሲን አብረው እየተቀናጁ ካልሄዱ ውጤታማ አይሆኑም የሚል ነገር አላቸው። እና ይህንኑ በመሰረት በማድረግ ይህንን ሪፖርት አዘጋጅተን ለዓለም አቀፉ ኮሚኒቲ ያቀረብን ዓለም አቀፉ ኮሚኒቲም ተቀብሎታል። እርግጥ በዛ ሪፖርት ውስጥ ያው ዞሮ ዞሮ መሰረቱ ከቤት ስለሆነ ለእነዚህ አይነት የአፍሪካ ችግሮች ማን ነው ተጠያቂው? ማነው ሁኔታውን ያላዘጋጀው በሚለው ላይ ክሪቲካል ሆነው ያቀረቡት በመጀመሪያ ደረጃ የአፍሪካን መሪ አመራር ነው። ከዚያ በኋላ ደግሞ ተባባሪዎቻቸውን የውጭዎቹን ሀይሎች ነው እና ሁሉም በየበኩሉ ትንሽ ሸንቆጥ በመደረጉ ብዙም አልተደሰተም። ነገር ግን ሁኔታ ስለሆነ ደግሞ ተቀብለውታል። ከዚያም በኋላ ኢንላርጀር ፍሪደም የሚል ሪፖርት እንደዚሁ በኤክስፐርቶች እና በሚያውቁ ሰዎች በሞላ አስጠንተው ዋናው ነገር የዓለም ቻሌንጅ ዋናው ተጋሮት አሁን ያለብን ዴቨሎፕመንት ሴኩሪቲ እና ሂማን ራይትስን አንድ ላይ አጣምሮ የመሄድ ጉዳይ ነው። ይህንን አንዱን ከሌላው ልንጠን ነጥለው አንችልም ቅደም ተከተሉ እና እንደ ሁኔታውና እንደ የሀገሩ የሚለያይ የሆነም እንኳን ሁሉም ሀገር ሁሉም ተዋናይ ይሄንን ጉዳይ ተቀብሎ በአንድነት ለማካሄድ መሞከር አለበት የሚለው ነው። ይሄ መሰረተ ሐሳብ ነው። አሁን ብዙዎች ለሚቀጥሉት የሚሌኒየም ዴቨሎፕመንት ጎልዝ ተብሎ ለሀያ ሺ አስራ አምስት ኢላማ አድርጎ የተነሳውን ለመፈረም እና በዛ ለመመራት ያበቃቸው እና እነዚህ ጉዳዮች በጣም እሳቸው ሁልጊዜ የሚያተኩሩባቸው ሁሉም እንዲከተሏቸው ደግሞ የሚወተውቱ እና ፈቅተው የሚያሳስቡ ነበረ። እንዲ በመጨረሻ አምባሳደር አንድ ጥያቄ ላቅርብ እና ውይይታችን እንዳጠቃል ስለ ኮፊ አናን ብዙ መናገር ይችላል። እንኳን እርስዎ አብረው የሰሩት ቀርቶ እንዲሁ ስለ እሳቸው በንባብ የሚያውቅ በስሚ ስሚ ጆሮ ጠገብ የሆነ መረጃ ያለ ሁሉ ብዙ መናገር፣ ማውራት ይቻላል። ከኮፊ አናን ጋራ ያን ያህል የስራ ግንኙነት ከነበራችሁና እሳቸው ደግሞ በመልካም አርአያነት የሚጠቀሱ በመሆናቸው ምናልባት እንደው ከኮፊ አናን ይሄን ይሄን ተምሬያለሁ በቀሪ ዘመኔ ይሄን ተግባራዊ ለማድረግ እሞክራለሁ። ከእሳቸው ባገኘሁት ልምድ እና ትምህርት የሚሉት ነገር አለ። እሱን ቢያካፍሉን ምናልባት ለውይይታችን ማጠቃለያ ይሆናል። እንግዲህ መጀመሪያ ነገር ሁላችንም እጃችንን ይዘን እንተባበራለን። ከዛ በኋላ አንዱ ከሌላው መማር የግድ ነው። እንደ ኮፒያናን ካለው ደግሞ አንደኛ በአስተዳደር በኩል እንዳልኩት ጥሩ አስተዳዳሪ ያለ ብዙ ድምፅ እና ሁካታ ታብሶ ድምፁን ዝቅ አድርጎ በሁሜኒቲ በትህትና የሚቀርብ እና እንዳልኩት የሚሰራ የሚያሰራ እና ያሳድግ ሰው ነው። በተጨመረለት ደግሞ ከፍተኛ ኃላፊነት በአስቸኳይ ተምሮ ልምድ አካብቶ ተጨማሪ አዳዲስ ነገሮች ፈጥሮ ለብዙ ነገር የበካና ያበቃ ሰው ነው እና ከዛ ተምረናል። እንግዲህ ግን አንዳንድ እንደ ሁኔታ ሆነው መጀመፕ ላይ የሚደረገው ትምህርቱ ልምዱ ይኖራል። ይሄ ደግሞ አፕላይ የሚደረገው እንግዲህ እንደሁኔታ እንደምንለው የተጨባጭ ሁኔታው መሰረት ነው እና እንግዲህ ይሞከራል። በጣም ጥሩ ነው። ቢቀር በዚህ አነስተኛ ጊዜ በሽምግልና መልኩ በበጎ አድራጎት መልኩ ልምድ በማካፈል መልኩ ተነገረለትም አልተነገረለትም ወረወር ነገር ይኖራል። የድርሻ እንግዲህ አምባሳደር ተስፋ የታደሰ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እሺ፣ አቶ አዲሱ ዝም አመሰግናለሁ።